ተሸላሚው ለምን ዝምታን እንደመረጠ ማንም የሚያውቅ የለም። የኖቤል ሽልማት አካዳሚ ግን ከአሁን በኋላ ፍለጋቸውን እንደሚያቆሙ በአካዳሚው ቋሚ ሴክሬታሪ ሳራ ዳኒዮስ በኩል አሳውቀዋል። ተሸላሚውን ለማግኘት ያደረግነው ጥረት ስላልተሳካ ከአሁን በኋላ ፍለጋችንን አቁመናል። ከዚህ በተረፈ ተሸላሚው ሽልማቱን ይቀበል አይቀበል፣ ውሳኔው እሱ ላይ ያረፈ ይሆናል። ዝነኛው አርቲስት ቦብ ዳይላን የዘንድሮ የኖቤል ስነ ጽሑፍ ተሸላሚ መሆኑ በይፋ ከተነገረ ወዲህ በብዙሃን ዘንድ አነጋጋሪ ሆኖ ሰንብቷል። ለአንዳንዶች ሲያስደስት፣ ለአንዳንዶች አሳዝኗል። የሥነ ጽሑፍ ኖቤል ሽልማት በተለምዶ በሥነ ጽሑፍ ከፍተኛ አበርክቶ ላደረጉ ደራሲያን ነው ሽልማቱን ሲሰጥ የቆየው። የዘንድሮ ግን ምንም ባልተጠበቀ መንገድ ለአርቲስት መሰጠቱ ብዙሐኑን አስገርመዋል። ቦብ ዳይላን ለሽልማት የበቃው በዘፋኝነቱ ሳይሆን በገጣሚነቱ ነው ሲል የኖበል አካዳሚው አስምሮበታል። የዘንድሮ የኖበል ሥነ ጽሑፍ ተሸላሚ ቦብ ዳይላን እንደሆነ በይፋ የተነገረለት ተሸላሚው ለአሜሪካ የዘፈን ባህል አዲስ የግጥም መገለጫ በፈጠራ ሥራዎቹ አስተዋውቀዋል ሲል የኖቤል አካዳሚው አክሎ ገልጾ ነበር። ሆኖም አካዳሚው ከዚህ በፊት አጋጥሞት የማያውቅ ችግር ከፊቱ ተደቀነ። ቦብ ዳይላን ቢፈለግ ሊገኝ አልቻለም። ተሸላሚው ለምን ድምፅ እንዳጠፋ የኖቤል አካዳሚ አባል የሆኑትን ፐርቫስት በሪ ጠይቂያቸው ነበር። ምክንያቱን ስለማላውቅ ያልሆነ መላመት ውስጥ መግባት አልፈልግም። ማለት የምችለው ነገር ቢኖር እስካሁን ያደረግነው ጥረት ባለመሳካቱ ፍለጋችንን ማቆማችንን ብቻ ነው። ጀነራል አጋንቶ ስለሽልማቱ ከሱ ምንም ድምጽ ባይሰማም ስቶኮልም ድረስ መጥቶ ሽልማቱን ይቀበል ይሆናል የሚለው ተስፋ ግን ተሟጥቷል፣ አላለቀም። ምናልባት በብዳይላን ሳይመጣ ቢቀር አካዳሚው ምን ለማድረግ እቅድ አለው? የኖቤል አካዳሚው አባል ፐርቨስትበሪ ሲመልሱ ይመጣል ብለን በተስፋ እንጠብቃለን። ካልመጣ ግን የተሸላሚው ግጥሞችና ዘፈኖች የሚደመጡበት ልዩ ዝግጅት ይኖረናል። ለዶቼ ቬሌ ለተጠናከረው ዘገባ ቴዎድሮስ መረቱ፣ ስቶክሆልም፣ ስዊድን